ትንቢተ ኢሳይያስ ምዕራፍ አርባ ዘጠኝ ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ፤ እግዚአብሔር ከማኅፀን ጠርቶኛል። ከእናቴም ሆድ ጀምሮ ስሜን አንስተዋል። አፌንም እንደ ተሳለ ሰይፍ አድርጎአል፤ በእጁ ጥላ ሰውሮኛል፤ እንደ ተሳለ ፍላጻም አድርጎኛል፤ በሰገባውም ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። እኔ ግን በከንቱ ደከምሁ፣ ምንም ጥቅም ለሌለውና ለከንቱ ጒልበቴን ፈጀሁ፣ ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አሉሁ። አሁንም በእግዚአብሔር ዓይን ከብር ያለሁና አምላኬም ጒልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማኅፀን ጀምሮ የሠራኝ እግዚአብሔር እንዲህ ይላል። እርሱም የያዕቆብን ነገዶች እንድታስነሣ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ። ይላል የእስራኤል ታዳጊ ቅዱስም እግዚአብሔር፣ ሰዎች ለሚንቁት ሕዝብም፣ ለሚጠላው ለገዢዎች ባሪያ እንዲህ ይላል ስለ ታማኙ ስለ እግዚአብሔር ስለ መረጠህ ስለ እስራኤል ቅዱስ ነገሥታት አይተው ይነሳሉ። መሳፍንትም አይተው ይሰግዳሉ። እግዚአብሔር እንዲህ ይላል በተወደደ ጊዜ ሰምቼሃለሁ በመድኃኒትም ቀን ረድቼሃለሁ እጠብቅህማለሁ። ምድርንም ታቀና ዘንድ ውድማ የሆኑትንም ርስቶች ታወርስ ዘንድ የተጋዙትንም ውጡ፣ በጨለማም የተቀመጡትን ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝብ ሰጥቼሃለሁ። በመንገድም ላይ ይሰማራሉ። ማሰማሪያቸውም በወና ኮረብታ ሁሉ ላይ ይሆናል። የሚራራላቸውም ይመራቸዋልና በውሃም ምንጮች በኩል ይነዳቸዋልና አይራቡም አይጠሙም ትኩሳት ወይም ፀሐይ ጎዳቸውም ተራሮቼንም ሁሉ መንገድ አደርጋለሁ ጎዳናዎቼም ከፍ ከፍ ይላሉ እነሆ እነዚህ ከሩቅ እነሆ እነዚህ ከሰሜንና ከምዕራብ እነዚህም ከሲኒም አገር ይመጣሉ እግዚአብሔር ሕዝቡን አጽናንቶአልና ለችግረኞችም ራርተዋልና። ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮችም ሆይ እልል በሉ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማኅፀንዋ ለተወለደው ልጅ እስከማትራራ ድረስ ሕፃንዋን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁልጊዜ በፊቴ አሉ። ልጆችሽ ይፈጥናሉ ያፈረሱሽና ያወደሙሽ ከአንቺ ዘንድ ይወጣሉ። ዐይንሽን አንሥተሽ በዙሪያሽ ተመልከቺ፤ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህ ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ፤ ይላል እግዚአብሔር። ባድማሽና ውድማሽ ወናም የሆነው ምድርሽ ከሚኖሩብሽ የተነሣ ዛሬ ጠባብ ትሆናለችና የዋጡሽም ይርቃሉና የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆችሽ በጆሮሽ ስፍራ፣ ጠቦኛልና እቀመጥ ዘንድ ቦታ አስፊልኝ ይላሉ። አንቺም በልብሽ የወላድ መካን ሆኛለሁና እኔም ብቻዬን ተሰድጃለሁና ተቅበዝበዥ ብዬአለሁም እና እነዚህን ማን ወለደልኝ? እነዚህንስ ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር እነዚህስ ወዴት ነበሩ? ትያለሽ። ጌታ እግዚአብሔር እንዲህ ይላል። እነሆ እጄን ወደ አሕዛብ አነሳለሁ፣ ዓላማዬንም ወደ ወገኖች አቆማለሁ። ወንዶች ልጆችሽንም በብብታቸው ያመጡአቸዋል፣ ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል። ነገሥታትም አሳዳጊ አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ። ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆንሁ ታውቂያለሽ። እኔንም በመተማመን የሚጠባበቁ አያፍሩም። በውኑ ብዝበዛ ከኀይል እጅ ይወሰዳልን? ወይስ የጨካኙ ምርኮኞች ያመልጣሉን? እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ያመልጣል። ከአንቺ ጋር የሚጣሉትን እጠላቸዋለሁ፣ ልጆችሽንም አድናለሁ። አስጨናቂዎችሽንም ሥጋቸውን አስበላቸዋለሁ እንደ ጣፋጭም ወይን ጠጅ ደማቸውን ጠጥተው ይሰክራሉ። ሥጋ ለባሹም ሁሉ እኔ እግዚአብሔር መድኃኒትሽና ታዳጊሽ ያዕቆብም ኀይል እንደ ያውቃል።